ወደ ዓለም ዋና ዋና ዜናዎች ጥንቅር ላሸጋግራችሁ። ነጋሽ መሐመድ፣ የዲደብልዩ ዜና። በመጀመሪያም ርዕሶቹን እንሆ በትግራይ ክልል ከአንድ ሳምንት በላይ ተቋርጦ የነበረው የኤሌክትሪክ ኃይል አገልግሎት ዛሬ ዳግም ተመለሰ። የትግራይ ነዋሪዎችና የመብራት ኃይል ባለሥልጣናት በየፊናቸው እንዳስታወቁት ትግራይ ውስጥ ርዕሰ ከተማ መቀለን ጨምሮ ዛሬ ከ10 ሰዓት በኢትዮጵያ አቆጣጠር ግድም በኋላ መብራት አግኝተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ደቡብ ኢትዮጵያ ውስጥ በምርጫ ዘመቻ ላይ የነበሩ አባላቱ መታሰራቸውን አስታወቀ። ሰዎቹ የታሰሩበት አካባቢ የጸጥታ ኃላፊ እንደሚሉት ግን ሕግ የጣሰ እንጂ ለምርጫ የቀሰቀሰ አልታሰረም። የሚያንማር ፖለቲካዊ ቀውስ ድንበር ተሻግሮ ኢንዶኔዥያንም ከውዝግብ ውግዘት ዶሏታል። ኢንዶኔዥያም የሚያንማር ወታደራዊ ሁንታና ተቃዋሚዎቹን ለመሸምገል መሞከሯ የሚያንማርን ህዝብ አስቆጥቷል። ዜና በዝርዝር ከአንድ ሳምንት በላይ እምበለ ኤሌክትሪክ ኃይል የሰነበተችው ትግራይ ከጥቂት ሰዓታት በፊት ዳግም የኤሌክትሪክ አገልግሎት ማግኘት ጀምራለች። የኢትዮጵያ የኤሌክትሪክ ኃይል ድርጅት የሁንታው ወይም ጁንታው ርዝራዦች ያላቸው ኃይላት ጣሉት ባለው አደጋ ምክንያት በመላው ትግራይ ካለፈው ሳምንት ማክሰኞ ጀምሮ የኤሌክትሪክ አገልግሎት ሙሉ በሙሉ ተቋርጦ ነበረ። አደጋው የተጣለው ከአላማጣ መሆኔ መቀሌ በተዘረጋው መስመር አዲጉ ደም በተባለው አካባቢም እንደነበረ የመብራት ኃይል ድርጅት አስታውቋል። የአዲስ አበባና የባህር ዳር ወኪሎቻችን ዛሬ እንደዘገቡት ግን የተቋረጠው መስመር ተጠግኖ ዛሬ በኢትዮጵያ አቆጣጠር ከአስር ሰዓት ጀምሮ አገልግሎት እየሰጠ ነው። የኢትዮጵያ መብራት ኃይል ድርጅት የህዝብ ግንኙነት ኃላፊ አቶ ሞገስ መኮንን እንዳሉት ቀድሞ መብራት ያገኙ የነበሩ አካባቢዎች አሁንም ሙሉ በሙሉ መብራት አግኝተዋል። ዘጠኝ ጀምሮ የካቲት ተቋርጦ ነበር። ጥገናዎችም ሲሰሩ ቆይተው ዛሬ ልክ ከቀኑ አስር ሰዓት ከሀያ ላይ ወደ መቀሌ የሚሄደው መስመር ተገናኝቷል። መስመሩ ከተገናኘ በኋላ መቀሌ ወዲያው አግኝታለች። ስለዚህ ሌሎች መስመሮች ቼክ ተደርገው አሁን በዚህ ሰዓት ላይ ሙሉ ለሙሉ ቀድሞ ኤሌክትሪክ ያገኙ የነበሩ አካባቢዎች በሙሉ አሁን ላይ ማግኘት ችለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደቡብ ክልል ኮንሶ ዞን በምርጫ ቅስቀሳ ላይ የነበሩ አስራ አንድ አባላቱ በዞኑ ጸጥታ አስከባሪዎች መታሰራቸውን አስታወቀ። ፓርቲው እንዳለው አባላቱ የታሰሩት ባለፈው ሰኞ ኮልሜ በተባለ አካባቢ በመኪና እየተዘዋወሩ የምርጫ ቅስቀሳ ሲያደርጉ ነው። የኮንሶ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሐሰን ወላ አሎ የሰዎችን መታሰር አረጋግጠዋል። ይሁንና የጸጥታ ኃላፊው ለዶቸቨለ እንደነገሩት የታሰሩት የምርጫ ቅስቀሳ በማድረጋቸው ሳይሆን በሕገ መንግሥቱ ያልተፈቀደ ሰንደቅ ዓላማ አንግበው

የሐዋሳው ወኪላችን ሸዋንግዛው ወጋ የሁ ያነጋግራቸው የኢትዮጵያ ብሔራዊ ምርጫ ቦርድ ባለሥልጣናት ስለ ጉዳዩ የደረሳቸው ነገር እንደሌለ አስታውቀዋል። ይሁንና ባለሥልጣናቱ አክለው እንዳሉት ጉዳዩን አንድም ጽሕፈት ቤታቸው ራሱ ያጣራል ወይም የዞኑ የፖለቲካ ፓርቲዎች የጋራ መድረክ ይመለከተዋል። የማዕከላዊ አፍሪቃ ሪፐብሊክ መንግስት ጦር የቀድሞው የሀገሪቱ ፕሬዚደንት ፍራንሷ ቦዚዚ ጠንካራ ይዞታን ተቆጣጠረ። ጠቅላይ ሚኒስትር ፊርሚን ኒጌረባዳ ዛሬ እንዳስታወቁት የመንግሥታቸውና የተባባሪዎቹ ጦር ቦሳንጎ የተባለችውን የቦዚዚን ጠንካራ ይዞታ ዛሬ ሙሉ በሙሉ ነው የተቆጣጠረው። እንደ ጎርጎሪያኑ አቆጣጠር በ2013 ከሥልጣን የተወገዱት ፍራንሷ ቦዚዚ ለስድስት ዓመት ውጭ አገር ከርመው ወደ ሀገራቸው የተመለሱት በ2019 ነበረ። ባለፈው ታኅሳስ ምርጫ ሊደረግ ሳምንት ሲቀረው በዜዜ ያደራጁት ሚሊሻ ከሌሎች አምስት ቡድናት ጋር በመሆን በስልጣን ላይ ያለውን መንግሥት በኃይል ለማስወገድ ውጊያ ከፍተው በርካታ አካባቢዎችን ተቆጣጥረው ነበረ። ጥቃቱ እንደተጀመረ ፈጥነው በገቡት በሩሲያና በሩዋንዳ ወታደሮች የሚደገፈው የማዕከላዊ አፍሪካ ሪፐብሊክ ማዕከላዊ መንግስት ጦር ግን የቀድሞውን ፕሬዚደንት ይዞታ ተራ በተራ እየተቆጣጠረ ነው። አሁን ማዕከላዊ አፍሪቃ ውስጥ ከ2013 ጀምሮ በተደረገ ጦርነት በብዙ ሺህ የሚቆጠር ሕዝብ አልቋል። በሚሊዮን የሚቆጠር ደግሞ ተሰዷል ወይም ተፈናቅሏል። ኒጀር ውስጥ ባለፈው እሁድ በተደረገው የመለያ ወይም ሁለተኛ ዙር ፕሬዚደንታዊ ምርጫ መሸነፋቸው የተነገረው የተቃዋሚ ፓርቲዎች እጩ መሐሜኔ ኡስማን አሸንፍ ያለሁ አሉ። ዛሬ በእሁዱ ምርጫ የገዢው ፓርቲ እጩ መሐመድ ባዙም ማሸነፋቸውን ገለልተኛ የተባለው የሀገሪቱ ምርጫ ኮሚሽን ሲኢን አይ በፈረንሳይኛ ምፃረ ቃሉ ትናንት አስታውቆ ነበረ። የኮሚሽኑ የበላይ ኃላፊ ኢሳቅ ሶና እንዳሉት የገዢው ፓርቲ እጩ መሐመድ ባዙም ከተሰጠው ድምፅ ከ55 በመቶ በላይ ሲያገኙ ተቀናቃኛቸው መሐመኔ ኦስማየን ያገኙት ድምፅ ከ45 ከመቶ ያነሰ ነው። አቶ መሐመድ ባዞሙ 2,501,459 ድምፅ 55 ነጥብ 75 ከመቶ አቶ መሃማኔ ኡስማን 1 ሚሊዮን 985736 ድምጽ 44.25 ከመቶ ድምጽ። የተቃዋሚ ፓርቲዎች ህብረትና የቀድሞ ፕሬዚደንት መሐመኔ ኡስማን የኮሚሽኑን ውጤት እንደማይቀበሉት ትናንትናውኑ አስታውቀው ነበረ። ዛሬ ደግሞ በአጠቃላው ድምፅ 50.3 ከመቶውን በማግኘት አሸንፍያለሁ ይላሉ። የተቃዋሚው እጩ ዛሬ ስለሰጡት መግለጫ አስመራጅ ኮሚሽኑ ያለው ነገር የለም። እንደ ጎርጎሪያኑ አቆጣጠር በ1960 ከፈረንሳይ ቅኝ አገዛዝ ነፃ ከወጣች ጊዜ ጀምሮ በመፈንቅለ መንግስት በሴራና ሻጥር መሪዎች የሚፈራረቁባት ኒጀር በህዝብ የተመረጡ መሪዎች ስልጣን ሲረካከቡባት ያሁኑ የመጀመሪዋነ የሚሆነው ይህ ዶች ቨለ ነው። ኢንዶኔዥያ የሚያንማርን ፖለቲካዊ ቀውስ ለማስወገድ የጀመረችውን ጥረት እንደምትገፋበት አስታወቀች። የሚያንማር ወታደራዊ ሁንታ የጠራውን ምርጫ የደቡብ እስያ መንግስታት ማኅበር አዚያን በምህፃሮ እንዲታዘብ ኢንዶኔዚያ ጠይቃለች መባሉ የሚያንማርን ህዝብ ክፉኛ አስቆጥቷል። መፈንቅለ መንግሥት ከተደረገበት ካለፈው ጥር ማብቂያ ጀምሮ ተቃውሞውን ያላቋረጠው ህዝብ ያንጉን ሚያንማር የሚገኘውን የኢንዶኔዥያን ኤምባሲ ዛሬ ለሁለተኛ ቀን ከቦ የጃካርታን አቋም ሲያወግዝ ነው የዋለው። ኢንዶኔዥያ ውጭ ጉዳይ ሚኒስትር ሬትኖ ማርሱዲ እንደሚሉት ግን የሚያንማርን ፖለቲካዊ ቀውስ ለማስወገድ ጃካርታም ከወታደራዊ ገዢዎቹና ከሲቪል ፖለቲከኞች ጋር የጀመረችውን ውይይት ትቀጥላለች። ሚኒስትሯም ባንኮክ ታይላንድ ውስጥ ከሚያንማር ወታደራዊ ሁንታና ከታይላንድ አቻዎቻቸው ጋር ከተነጋገሩ በኋላ የሚያንማር ተቀናቃኝ ኃይላት ከግጭትና ሁከት እንዲታቀቡ አደራ ብለዋለም። ከውጭም ከውስጥም ከፍተኛ ተቃውሞ የገጠመው የሚያንማር ወታደራዊ ሁንታ የውጭ ጉዳይ ሚኒስትር ዉና ማውግ ሉዊን ከሌላ ሀገር ባለሥልጣናት ጋር ፊት ለፊት ሲገናኙ የዛሬው የመጀመሪያቸው ነው። 120 ስደተኞችን አሳፍራ የሜዲትራኒያንን ባህር በመቅዘፍ ላይ የነበረች አንዲት አነስተኛ ጀልባ በመስጠሟ ካሳፈረቻቸው ስደተኞች 41ዱም ሳይሞቱ እንዳልቀረ ተነገረ። የተባበሩት መንግስታት የስደተኞች መርጃ ድርጅቶች እንዳስታወቁት እንደ ነገሩ የተሰራችው ጀልባ ስደተኞቹን አሳፍራ ከሊቢያ የባህር ጠረፍ የተነሳችው ባለፈው ሐሙስ ነበረ። ጀልባዋም ከሁለት ቀናት በኋላ ቅዳሜ ሜዲትራንያን ባህር ውስጥ ከነተሳፋሪዎቿ ሰምጣለች። በአካባቢው ቀዝፍ የነበረ የንግድ መርከብ ከስደተኞቹ መሃል ሰባ ዘጠኙን በሕይወት ማዳን ችሏል። የተቀሩት አርባ አንዱ ግን እስከ ዛሬ አልተገኙም። ሞተዋል ተብለው ከሚገመቱት ስደተኞች ሦስቱ ልጆች፣ አራቱም ሴቶች ናቸው። ከሴቶቹ አንዷ መንገድ ላይ የወለደችው ልጅ በሕይወት ተርፎ ከሌሎቹ ተራፊዎች ጋር ላምፔዱዛም ኢጣሊያ ገብቷል። የጀርመን የኔዘርላንድስና የቤልጂክ ጸጥታ አስከባሪዎች ወደ አውሮፓ ሊገባ የነበረ 23 ሜትሪክ ቶን ኮካይን የተባለ አደንዛዥ ዕፅ ያዙ። የጀርመን የጉምሩክ ባለሥልጣናት እንዳስታወቁት ከፓራጓይ በተነሳ መርከብ ተጭኖ ጀርመን ሊገባ የነበረ 16 ሜትሪክ ቶን ኮካይን ከሳምንት በፊት ሃምቡርግ ሰሜን ጀርመን ወደብ ላይ ተይዟል። አውሮፓ ውስጥ ይህን ያህል ክብደት ያለው አደንዛዥ ሲያዝ ያሁኑ የመጀመሪያው ነው። የጀርመን ባለሥልጣናት ጉዳዩን ለኔዘርላንድስና ለቤልጂግ አቻዎቻቸው ካሳወቁ በኋላም አንትቨርፕ፣ ቤልጅግ ወደብ ላይ ተጨማሪ ሰባት ሜትሪክ ቶን ኮኮይን ተይዟል። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። በትግራይ ክልል ከአንድ ሳምንት በላይ ተቋርጦ የነበረው የኤሌክትሪክ ኃይል አገልግሎት ዛሬ ዳግም ተመለሰ። የትግራይ ነዋሪዎችና የመብራት ኃይል ባለስልጣናት በየፊናቸው እንዳስታወቁት ትግራይ ውስጥ ርዕሰ ከተማ መቀነኝ ጨምሮ ዛሬ ከሰዓት በኋላ መብራት አግኝተዋል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ደቡብ ኢትዮጵያ ውስጥ በምርጫ ዘመቻ ላይ የነበሩ አባላቱ መታሰራቸውን አስታወቀ። ሰዎቹ የታሰሩበት አካባቢ ጸጥታ ኃላፊ እንደሚሉት ግን ሕግ የጣስ እንጂ ለምርጫ የቀሰቀሰ አልታሰረም። የሚያንማር ፖለቲካዊ ቀውስ ድንበር ተሻግሮ ኢንዶኔዥያንም ከውዝግቡ ግዘት ዶሏታል። ኢንዶኔዥያ የሚያንማር ወታደራዊ ሁንታና ተቃዋሚዎቹን ለመሸምገል መሞከሯ የሚያንማርን ሕዝብ አስቆጥቷል። የዜናው መልእክት የእስካሁኑ ነበር።